ቀዳሚው የዓለም ዜና ነው። አዜብ ታደሰ የዲደብሊው ዜና። ጤና ይስጥልኝ እንደምን አመሻችሁ። በቅድሚያም አርዕስተ ዜናዎቹን አሰማለሁ። የኦሮሞ ነጻነት ሰራዊት ወይም መንግስት ሸኔ ብሎ የሚጠራውን ታጣቂ ቡድን በደቡብ ኦሮሚያ ግንባር ሲመራ የቆየው የደቡብ ዞን አዛዥ የትጥቅ ትግሉን አቋረጠ። ዛሬ ጠዋት ቦሌ ዓለም አቀፍ አውሮፕላን ማረፊያ በኦሮሚያ ክልል ባለስልጣናት አቀባበል ተደርጎለታል። መንግስት ይህንን እርምጃ መልካም በመልካም ጎኑ እንደሚመለከተው ተነግሯል። ዩናይትድ ስቴትስ እና ቻይና ግንኙነታቸውን ካላደሱ አዲስ ቀዝቃዛ ጦርነት ሊከሰት ይችላል ሲል የመንግስታቱ ድርጅት አስጠነቀቀ። ድርጅቱ ይህንን የገለጸው ዛሬ የሚጀምረውን ዓመታዊ የመሪዎች ጉባኤን ምክንያት በማድረግ ሲሆን ከመቶ በላይ የዓለም መንግስታትና የመንግስታት ተጠሪዎች ኒውዮርክ ላይ በሚገኙበት ስብሰባ በኢትዮጵያ ከትግራይ ክልል ጋር በተያያዘ አስከፊውን ቀውስን ጨምሮ በርካታ ዓለም አቀፍ ፈታኝ ጉዳዮች ላይ እንደሚመክር ይጠበቃል። ዩናይትድ ስቴትስ በህገ ወጥ መንገድ ወደ ሀገሯ የገቡ የሀይቲ ዜጎችን በጅምላ መጠረዝ ጀመረች። በያዝነው ሳምንት በተያዘው እቅድ በአጠቃላይ ወደ 12700 የሚጠጉ የሀይቲ ስደተኞች በተቻለ ፍጥነት ወደ ሀገራቸው ይመለሳሉ ተብሏል። ዜናው በዝርዝር የኦሮሞ ነጻነት ሰራዊት ወይም መንግስት ሸኔ ብሎ የሚጠራውን ታጣቂ ቡድን በደቡብ ኦሮሚያ ግንባር ሲመራ የቆየው የደቡብ ዞን አዛዥ ጃል ጋልቻ ዴንጌ የትጥቅ ትግሉን አቋርጦ ዛሬ የሰላማዊ ትግሉን መቀላቀሉን ገለጸ። ለዓመታት በደቡብ ዞን ግንባር ቡድኑን ሲመራ የነበረው ጎሊቻ ዴንጌ በዛሬው ዕለት በትጥቅ ትግል የትጥቅ ትግሉን ትቶ በመንግስት አቀባበል ተደርጎለታል፣ ይላል ከአዲስ አበባ የደረሰን ዜና። ዛሬ ጠዋት ቦሌ ዓለም አቀፍ አውሮፕላን ማረፊያ በኦሮሚያ ክልል ባለስልጣናት አቀባበል የተደረገለት የቀድሞው የኦሮሞ ነጻነት ጦር የደቡብ ዞን አዛዥ ቡድኑ በቅርቡ ከውሃት ጋር የፈጠረውን ጥምረትንም ተቃውሞ ለአገር ውስጥ መገናኛ ብዙኃን መግለጫ ሰጥቷል። ጎሊቻ ዴንጌን በቦሌ አቀባበል ያደረጉለት የኦሮሚያ ክልል የኮሚኒኬሽን ቢሮ ኃላፊ አቶ ጌታቸው ባልቻ ለዶቸበለ እንደተናገሩት ጃል ጎሊቻ የወሰዱት ውሳኔ ሰፊ አንደምታ ያለው ነው። በሀገራችን የትጥቅ ትግል የሚያስነሱ አይደሉም የሚል አቋም ይዞ ጥሪ ሲያደርግላቸው ነው የነበረው። ያንን ጥሪ ተከትለው ከዚህ በፊትም ለመንግስት እጃቸውን የሰጡና በሰላም መንገድ ለመታገል እየተመለሱ እንዳሉ ይታወቃል። የውሀቱን ጋር አብረን እንሰራለን፣ እቺን ሀገር እናፈርሳለን ብሎ የወገኑ የሸኔ ቡድን አመራሮች አቋም ያልተዋጠላቸው እና የኦሮሞ ሕዝብ ጥያቄ የሚመለሰው በሰላም መንገድ ነው ከዚህ በኋላ የትጥቅ ትግል አስፈልግም። እንድምታው በጣም ቀላል አይደለም ማለት ይቻላል። የአዲስ አበባ ወኪላችን ስዩም ጌቱ ያነጋገራቸው አቶ ጌታቸው መንግስት መሰል ውሳኔዎችን በመልካም ጎኖ ይመለከታል ብለዋል። አቶ ጌታቸው የቡድኑ አባላት ከዚህ ቀደምም እየተመለሰ እየተመለሱ እንደነበርና የአሁኑን ግን ልዩ የሚያደርገው በአመራር ደረጃ ሲያገለግሉ የነበሩ ወደ ሰላማዊ ትግል መመለስ መጀመራቸው ነው ሲሉ አክለዋል። ከዚህ በፊትም በምዕራብም በምስራቅም በማ በመሀል ኦሮሚያም በትጥቅ ትግል ሲንቀሳቀሱ የነበሩ ትጥቃቸውን ይዘው ወደ ሰላማዊ መንገድ ይገቡ አሉ። በአካል የተቀላቀሉ አሉ። ጉጂም በቦረናም በኩል የተቀላቀሉ አሉ። ይሄኛውን ልዩ የሚያደርገው አመራር መሆኑ ነው። ከዚህ በኋላም በዚህ ደረጃ እንዲመለሱ ጃልጎልቻም ጥሪ አድርጎላቸዋል። የክልሉም መንግስት ጥሪውን እንደገና ደግሞ አድርጎላቸዋል። ስለዚህ ብዙዎቻቸው ያለ አቋማቸው ያለ ፍላጎታቸው እና ባላሰቡት መንገድ እየመራ ላለ አካል መስዋዕት ነፍስ መክፈል የለብንም ብለው ሰላማዊ መንገዱ እንደሚቀላቀሉ ባለሙሉ ተስፋ ነን። ዩናይትድ ስቴትስ እና ቻይና ግንኙነታቸውን ካላደሱ አዲስ ቀዝቃዛ ጦርነት ሊከሰት ይችላል ሲል የመንግስታቱ ድርጅት አስጠነቀቀ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተረሽ እንደተናገሩት በሁለቱ ታላላቅና ተጽዕኖ ፈጣሪ ሀገራት መካከል ያለው ግንኙነት ሙሉ በሙሉ የማይሰራ ብለውታል። ጉተረሽ ይህንን የተናገሩት የተባበሩት መንግስታት አመታዊውን የዓለም መሪዎች ጉባኤ ዛሬ ከመጀመሩ በፊት በሳምንቱ መጨረሻ ከአሶሺየትድ ፕሬስ ጋር ያደረጉት ቃለ ምልልስ ነው። በቻይናና በአሜሪካ መካከል ያለው ግንኙነት ዛሬ ሙሉ በሙሉ የማይሰራ ነው። ከአሜሪካ ጓደኞቻችንና ከቻይና ጓደኞቻችን ጋር ስንነጋገር የተለያየ የአሰራር ስርዓቶች አሏቸው። ነገር ግን የፍላጎቶች መገናኘት አለባቸው ብዬ የማምንባቸው አካባቢዎች አሉ። ጠንካራ ትብብር መኖር አለበት። ለምሳሌ በአየር ንብረት ዓለም በኢኮኖሚ የተለያየች እንዳትሆን ከተፈለገ ንግድና ቴክኖሎጂ በሁለት ህጎች፣ ሁለት የውስጥ አውታረመረቦች፣ ሁለት ስትራቴጂዎችና እውቀት ማስወገድ ያስፈልጋል። ለዚህ ደግሞ ጠንካራ ድርድር ማድረግን ይጠይቃል። ጉተረሽ ሁለቱ የዓለም የኢኮኖሚ ሀያላን ሀገራት በአየር ንብረት ላይ በመተባበር እና በመደራደር የንግድ እና ቴክኖሎጂ ላይ ጠንካራ ሆነው መውጣት አለባቸው ብለዋል። ዛሬ በሚጀምረው ዓመታዊው የመንግስታቱ የመሪዎች ጉባኤ በዓለማችን የኮሮና ወረርሽኝ ከተከሰተ በኋላ ከመቶ በላይ የዓለም መንግስታት ለስብሰባ ኒውዮርክ ላይ ሲገናኙ ለመጀመሪያ ጊዜ መሆኑ ነው። መሪዎቹ በስብሰባቸው በበርካታ ዓለም አቀፍ ፈታኝ ጉዳዮች ላይ እንደሚመክሩ ቢጠበቅም የአየር ንብረት ለውጥ ፈ ዓመታዊ የኮሮና ክትባት ስርጭት በታሊባን አስተዳደር ስር የወደቀችው የአፍጋኒስታን መጻኢ ዕድል እንዲሁም በማይናማር እና በኢትዮጵያ ከትግራይ ክልል ጋር በተያያዘው አስከፊ ቀውስ ጉዳይ ላይ ልዩ ትኩረት ሰጥተው እንደሚወያዩ ተዘግቧል። አድማጮች በመከታተል ላይ ያላችሁት ከዶቸ በለ በቀጥታ የሚሰራጨውን የምሽቱን የዓለም ዋና ዋና ዜና ነው። ዩናይትድ ስቴትስ በህገ ወጥ መንገድ ወደ ሀገሯ የገቡ የሄቲ ዜጎችን በጅምላ መጠረዝ ጀመረች። በሳምንቱ መጨረሻ የዩናይትድ ስቴትስ የድንበር ጉዳይ ባለስልጣን በቴክሳስ ሪዮ ግራንዴ ከሚገኝ ጊዜያዊ የስደተኞች መጠለያ ካምፕ ከ3300 የሚበልጡ የሄቲ ስደተኞችን ወደ ሌላ ቦታ ማዛወራቸው ተነግሯል። በቴክሳስ ግዛት ዴሊ ሪዮ የድንበር ከተማ የዩናይትድ ስቴትስ የድንበር ጥበቃ ኃላፊ ራውል ኦርቲዝ እንደተናገሩት በያዝነው ሳምንት ሰመንት የተያዘው እቅድ በአጠቃላይ ወደ 1270 የሚጠጉ የሄቲ ስደተኞችን በተቻለ ፍጥነት ወደ ሀገራቸው መመለስ ነው። በሜክሲኮ ሲውዳድ አኩናና በቴክሳስ ዴል ሪዮን በሚባሉት የስደተኞች መጠለያ ካምፕ ውስጥ በድህነት በወንጀልና በተፈጥሮ አደጋዎች ምክንያት ሀገራቸውን ለቀው የተሰደዱ ሄቲያውያን ይኖራሉ። ከአለፈው አርብ ጀምሮ ትናንት እሁድ የተጠናቀቀው የተጭበረበረ የተባለው የሩሲያ የምክር ቤት ማለትም የዱማ ምርጫ አንድ ሩሲያ የተባለው በጠቅላይ ሚኒስትር ዲሚትሪ ሜድቬዴቭ የሚመራው ፓርቲ አብላጫ የምክር ቤት መቀመጫን ማግኘቱ ተገለጸ። ዛሬ ቀጥር ላይ በይፋ በሆነው ውጤት በክሬምል የሚገኘው ፓርቲ በምርጫው አነስተኛ ድምፅን ነው ያገኘው ተብሏል። እንዲያም ሆኖ ፓርቲው ፍጹም አብላጫን ማለትም 49.6 በመቶ ድምፅን ማግኘቱ ተመልክቷል። ይህ ማለት የክሬምል ፓርቲ ማለትም የፑቲን ፓርቲ በጎርጎሮሳውያኑ 2016 ዓመት ከነበረው ውጤት ዘንድሮ 8 በመቶ ያነሰ ውጤት ማግኘቱ ተነግሯል። በሌላ በኩል የኮሚኒስቶች ፓርቲ እንደተጠበቀው 19 በመቶ ድምፅን አግኝቷል ተብሏል። አንድ ሩሲያ የተባለው ፓርቲ በዱማ ማለትም በሩሲያ ምክር ቤት ውስጥ ካለው 450 መቀመጫ ምናልባትም 315 መቀመጫን በመያዝ የቀጥታ ስልጣን ቦታን ይይዛል ተብሏል። ፓርቲው ለህገ መንግስታዊ ማሻሻያዎች አስፈላጊ የሆነውን ሁለት ሶስተኛውን ድምፅ እንዳገኘ ተነግሯል። በሌላ የሩሲያ ዜና በሩሲያ ፐርም በተባለ ከተማ በሚገኝ አንድ ዩኒቨርሲቲ ውስጥ አንድ ታጣቂ በአስነሳው ሩምታ ተኩስ ቢያንስ ስድስት ሰዎች ተገደሉ። በጥቃቱ ወደ ሀያ የሚሆኑ ሰዎች ጉዳት እንደደረሰባቸው ተዘግቧል። አንድ የታጠቀ የዩኒቨርሲቲ ተማሪ ያደረሰውን ጥቃት ተከትሎ በጸጥታ ኃይላት መገደሉ ተነግሯል። ቀደም ሲል የአካባቢው መገናኛ ብዙሃን ጥቃት አድራሹ በቁጥጥር ስር ውሏል ሲሉ ዘግበውም ነበር። ጥቃት አድራሹ የዩኒቨርሲቲ ተማሪ ለምን ግድያውን እንደፈጸመ የታወቀ ነገር የለም። ይሁንና በዩኒቨርስቲ ውስጥ ግድያ ከመፈጸሙ በፊት በማህበራዊ መገናኛ ዘዴዎች ጥቃት እንደሚፈጽም ይፋ አድርጎ ነበር ተብሏል። የሩሲያው የዜና አገልግሎት ኢንተርፋክስ እንደዘገበው የሩሲያው ፕሬዚዳንት ቭላድሚር ፑቲን ለሟቾች ቤተሰቦች ሀዘናቸውን ገልጸዋል። ይህ ዶቸበለ ነው። ከዶቸቨለ በቀጥታ የሚሰራጨውን የምሽቱን የዓለም ዋና ዋና ዜናዎች ለማብቃት ርዕሰ ዜናውን በድጋሚ እነሆ። የኦሮሞ ነፃነት ሰራዊት ወይም መንግስት ሸኔ ብሎ የሚጠራው ታጣቂ ቡድን በደቡብ ኦሮሚያ ግንባር ሲመራ የቆየው የደቡብ ዞን አዛዥ የትጥቅ ትግሉን አቋረጠ። ዛሬ ጠዋት ቦሌ ዓለም አቀፍ አውሮፕላን ማረፊያ በኦሮሚያ ክልል ባለስልጣናት አቀባበል ተደርጎለታል። መንግስት ይህን እርምጃ መልካም በመልካም ጎኑ እንደሚመለከተው ተነግሯል። ዩናይትድ ስቴትስ እና ቻይና ግንኙነታቸውን ካላደሱ አዲስ ቀዝቃዛ ጦርነት ሊከሰት ይችላል ሲል የመንግስታቱ ድርጅት አስጠነቀቀ። ድርጅቱ ይህንን የገለጸው ዛሬ የሚጀምረውን አመታዊ የመሪዎች ጉባኤ ምክንያት በማድረግ ሲሆን ከመቶ በላይ የዓለም መንግስታትና የመንግስታት ተጠሪዎች ኒውዮርክ ላይ በሚገኙበት ስብሰባ በኢትዮጵያ ከትግራይ ክልል ጋር በተያያዘ አስከፊው ቀውስን ጨምሮ በርካታ ለማቀፍ ፈታኝ ጉዳዮች ላይ እንደሚመክር ይጠበቃል። ዜናው አበቃ።